The voice of a man የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ በጎንደር ከተማ ያደረጉትን ጉብኝት አጠናቀው ዛሬ ማምሻው ላይ ባህር ዳር ከተማ ሲገቡ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። በባህር ዳርም ለአፍሪካ ቀንድ ሰላምና የምጣኔ ሀብ ትብብር የሚፈጥር በክልሉም የሕዝብ ለሕዝብ ትብብሩን የሚያጠናክር ውይይት ያደርጋሉ ተብሏል። አስቴር ምስጋናው ከስፍራው ተከታዩን ዘገባ አድርሳናለች። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ የሶማሊያው ፕሬዚዳንት መሀመድ አብዱላሂ ለመጀመሪያ ጊዜ የአማራ ክልል ጉብኝታቸውን ዛሬ ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የሀገሪቱ ከፍተኛ ባለስልጣናት እንዲሁም የጎንደር ከተማ ነዋሪዎች ጠዋት ደማቅ አቀባበል አድርገውላቸዋል። ሁለቱ እንግዳ መሪዎች በውሏቸውም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን የጎበኙ ሲሆን ከሰዓት በኋላ ደግሞ ወደ ምዕራብ ጎጃም ዞን በማምራት የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። አመሻሽ ላይ ደግሞ ባህር ዳር ከተማ ገብተዋል። የከተማው ነዋሪም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ላይ በመገኘት ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩ እንግዳ መሪዎችን የባህር ዳር ከተማን አስጎብኝቷቸዋል። የሶስቱ ሀገራት መሪዎች በቀጣይ በአፍሪካ ቀንድ ሰላምና የኢኮኖሚ ትብብር ላይ ያተኮረ ውይይት ያደርጋሉ ተብሎ ይጠበቃል። በምክትል ርዕሰ መስተዳደር ማዕረግ የባህልና ቱሪዝም ቢሮ ኃላፊ የሆኑት አቶ ንጉሱ ጥላሁን የሶስቱ ሀገራት መሪዎች መገናኘት በክልሉ ላሉ ዜጎቻቸው የእርስ በርስ ግንኙነትን ያጠናክራል ነው ያሉት። እንግዲህ የአማራ ክልል በርካታ ብሔር ብሔረሰቦችና ህዝቦች የሚኖሩበት ክልል ነው። በተለይም ደግሞ ጎንደርና ባህር ዳር ስንወስድ በርካታ ኤርትራውያን ግማሽ ቤተሰባቸው ኤርትራ፣ ግማሽ ቤተሰባቸው እዚህ በሁለቱ በተለይም በጎንደርና በባህር ዳር በስፋት ይገኛሉ። ስለዚህ የህዝብ ለህዝብ ግንኙነቱን በከፍተኛ ደረጃ ያጎለብተዋል። ክልላችን ለኢንቨስትመንት በጣም የተመቸ ሁኔታ አለው። በዚህ ሁኔታ ጉብኝቱ መካ ሰላምና ትስስሩ እንዲጠነክር ማድረጉ በሰላምም በልማትም በህዝቦች አንድነትና አብሮነትም ከፍተኛ ፋይዳ አለው ለአማራ ክልል ምክንያቱም በተለይም ከኤርትራ ጋር በተያያዘ በሰሜን ምዕራብ ቀጠና እንደምንገኝ ይህንን አካባቢ ሰላም በማድረግ ትስስሩን በማጎልበት በኩል የዛሬው ጉብኝት ከፍተኛ አስተዋጽኦ አለው ብዬ አምናለሁ። አያይዘውም ለቀጠናው ሰላምም ከፍተኛ አስተዋጽኦ አለው ብለዋል። ይሄ ቀጠና ወደ መካከለኛው ምስራቅ የመሸጋገሪያ አካባቢ ነው። በቀጠናው ሰላም መስፈን አብሮነት መጎልበትና አንድነት ነት መጠናከሩ ለምስራቅ አፍሪካም ለመካከለኛው አፍሪካም ኢኮኖሚያዊ ትስስሩንም ለማጎልበት በጣም ከፍተኛ አስተዋጽኦ አለው። እነዚህ ሀገራት የቀይ ባህርንም የህንድ ቅያኖስንም ተንተርሰው ያሉ ናቸው። ከሰላም ባሻገር ኢኮኖሚያዊ ትስስሩን በማጎልበት ኢትዮጵያ ምርቶቿን ወደ ሌላው ዓለም ለማድረስ የምትጠቀምባቸው፣ ፋብሪካ ውጤቶችን ወደ ኢትዮጵያ ለማስገባት የምትጠቀምባቸው ወደቦች አሉ። ስለዚህ ኢትዮጵያ ያላትን የምትሰጥበት፣ የጎደላትን የምታሟላበት መስመርና ቀጠና በመሆኑ የሰላምም ኢኮኖሚም ማህበራዊ ትስስሩንም በማጎልበት እንደዚሁም የሶማሌም ይሁን የኤርትራ ህዝቦች ከኢትዮጵያ ህዝቦች ጋራ ጥብቅ ቁርኝት ያላቸው ናቸው። የታሪክ ትስስርም ያላቸው ናቸው። ዝምድናም ያላቸው ናቸው። ሶማሊያውያን ኢትዮጵያ ውስጥም ሶማሊያም ይኖራሉ። ኤርትራውያን ኢትዮጵያ ውስጥም ኤርትራም ይኖራሉ። ስለዚህ ትስስሩ የዝምድናም ነው፣ በደምና ባጥንትም የተገነባ ነው ይሄ ትስስር። የበለጠ መጎልበቱ ለሰላም ለልማትም፣ ለማህበራዊ እድገትም ከፍተኛ አስተዋጽኦ አለው የሚል እምነት አለኝ። በአሁኑ ሰዓት ከተለያዩ የህብረተሰብ ክፍሎች ከተውጣጡ የከተማዋ ነዋሪዎች ጋር የእራት ግብዣ እያደረጉም ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር